የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ሀገራቸው ላይ ተፈጽሟል ላሉት በደል በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ውስጥ ያላቸውን ተጽዕኖ በመጠቀም ካሳ እንዲያስከፍሉ ለአያሌ መንግስታት መሪዎች ዛሬ መልእክት ልከዋል። ፕሬዚዳንት ኢሳያስ የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት የሀገሮችን ሰላምና ጸጥታ ለማስከበር ለዓለም ደህንነት የመስራት ቀዳሚ ኃላፊነትና ሕጋዊ ግዴታም እንዳለበት በመልእክታቸው ጠቁመዋል። የፕሬዝዳንቱ ስሞታ እንደ አውሮፓ አቆጣጠር ከግንቦት 1998 እስከ 2000 በሀገራቸውና በኢትዮጵያ መካከል የተካሄደውንና ከፍተኛ ህይወትና ንብረት ያወደመውን የድንበር ጦርነት የተመለከተ ነው። በቅኝ ግዛት ዘመን የነበረው ድንበር ግልጽ ስለነበር የድንበር ይግባኝ ውዝግቡ ከተንኮል የመነጨ ነው ያሉት ፕሬዝዳንት ኢሳያስ፣ ሆኖም ዋሽንግተን በውጭ ጉዳይ መስሪያ ቤቷ አማካኝነት የአፍሪካ ቀንድን ለመቆጣጠር ትልቅ የታሪክ ትስስርና ስትራቴጂካዊ አንድነት ባላቸው ሀገሮች መካከል ቅራኔ ፈጥራለች ብለዋል። የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት ህጋዊ ኃላፊነቱን በመወጣት ወራሪዎችን ከመሬታቸው የማስለቀቅ አላግባብ ኤርትራ ላይ የተጣለ ያሉትን እቀባ የማንሳትና ኤርትራ ላይ የሚሰነዘረውን ጥቃት የማስቆም ግዴታ አለበትም ብለዋል። ይህ በእንዲህ እንዳለ በርካታ የሰብአዊ መብት አስከባሪ ድርጅቶች ስለ ኤርትራ ሰብአዊ መብቶች ዘገባ የሚያቀርብ የመንግስቱ ድርጅት ልዩ ተጠሪ ኃላፊነት እንዲታደስለት ጥሪ አድርገዋል። አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎችን የጠቀለሉ ሀያ ሰባት ዓለም አቀፍና የኤርትራ ሰብአዊ መብት ተቆርቋሪ ድርጅቶች ለሶስተኛው ዓለም አቀፍ የሰብአዊ መብት ጉባኤ በጻፉት መልዕክት ኤርትራ ሰቆቃ፣ ባርነት፣ አስገድዶ መሰወርና ሌሎች መሰረታዊ የሆኑ የሰው ልጆች መብት አሁንም የሚጣስባት ሀገር ስለሆነች የመንግስታቱ ድርጅት የሰብአዊ መብት ተቆርቋሪ ኃላፊነት እንዲታደስም ጠይቀዋል።